ሽን የምመኝ ህመም ያደከመኝ አልጋ ላይ የጣለኝ ጎንበስ ቀና ብሎ መስራት የተሳነኝ አዛውንት በሆንም እድሜ የተጫነኝ አገሬ በጎሽን የምመኝ ልጅሽ ነኝ። ልጆችሽ በአንድነት ተስማምቶ ተዋደው በሳይንስ ልቀው በእውቀት ተራምደው እድገት ብልፅግናን የህዝብሽን ጥቅም አናወጊ አድርገው በሚችሉት አቅም ቤት ተቀን ሲተጉ ለማየት የምመኝ ልማትሽ ናፋቂ ሁነኛ ልጅሽ ነኝ። ከተግባር ከኑሮ ከትምህርት ገበታ ከአበው ሊቃውንት በረከት ስጦታ ከልጆችሽ ጥበብ ባህልና ጨዋታ የተቋደስኩትን በረጅም ዘመኔ ማካፈል የሚሻ ለውድ ወገኔ የትም በሆን መቼ ታዛዥሽ ነኝ እኔ። ህዝባችን መልፋቱ ካልቀረ መድከሙ ኑሮው እንዲሻሻል እንዲሳካ ህልሙ ደስ ብሎት እንዲኖር ተከብሮ ሰላሙ በልምድ በዕውቀት ጥም ከቶ ሳይቸገር ወደ ላቀ ኑሮ ሕይወት እንዲሻገር ካለው እየሰጠ ካነሰው ይቀበል። ዘመኑ ፈጣን ነው ከፈረስ ከበቅሎ የዳር አገር ታሪክ የሩቅ ዘመን መስሎ የሚታየን ሁሉ ውቅያኖሱን አልፎ በመረጃ ዘመን ይመጣል ቀልጥፎ፣ ይሄዳልም ከንፎ። ህመም ያደከመኝ አልጋ ላይ የጣለኝ፣ ጎንበስ ቀና ብሎ መስራት የተሳነኝ፣ አዛውንት በሆንም እድሜ የተጫነኝ፣ አገሬ በጎሽን የምመኝ ልጅሽ ነኝ። በተስፋይልማ መታሰቢያ ጻፈ ነው። ጥቅምት 2005 ነው የተጻፈው። አንብቦታል። ዜማ እንዲያወጣለትም ጠይቄው ነበር። እንዲህ ሳቅ ብሎ ነው ያለፈው። ስለራሱ ለእርሱ መታሰቢያ እንዲሆን ነው። ይህንን ነው ምና ገጣሚው አለማየሁ ገብረ ህይወት ነው። ስለ ሳምንቱ የምርጥ ግጥም ያልናትን ያነበበልን አለማየሁን እናመሰግናለን። የኢትዮጵያ የባህል ሙዚቃ አባት የኦርኬስትራ ኢትዮጵያው የሙዚቃ ሰው ተስፋዬ ለማ አረፈ። የሁለ ገቡን የጥበብ ሰው ሕይወትና ስራ እንዘከራለን ጥላውንን ገና ተፈሪ መኮንን ትምህርት ቤት እያለሁ በልጅነቴ በክብር ዘበኛ ሙዚቃ ክፍል ተመስጬ እኔም ወደዚሁ ሙያ የገባሁት ጥላሁንን አይቼ ነው። ያኔ በጣም ትንሽ ልጅ ነበርኩ። ጥላሁን አንድ ልዩ አይነት ፍጡር ነው መስሎ የታየኝ ከዛ በፊት በኢትዮጵያ ሙዚቃ ታሪክ ማይክሮፎን ይዞ ከሙዚቀኞች ፊት ለፊት ዘፈን መዝፈን ያስተማረ የጀመረ እሱ ነው። ታሪኩን በደንብ አውቀዋለሁ እና ጥላሁን ልዩ ሰው ነው። እንደ ዝናው በሰዎች የሚኮራ አይደለም። ከልጅ ልጆቹ አርቲስቶች ጋር አብሮ ሚዘፍን ለራሱ ስም ምንም የማይጨነቅ ታላቅ ባህሪ ያለው ሰው ነው። ተስፋዬ ለማ አንጋፋው ድምፃዊ ጥላሁን ገሰሰ ባረፈ ጊዜ ለጥላሁን መታሰቢያ በተሰናዳ ፕሮግራም ከተናገረው የተቀነጨበ ነው። ከጋሽ ተስፋዬ ወዳጆች ጋር ልንወያይ ነው። እኛም ፕሮግራማችን ያዘጋጀኑ እንስተን በእሱ ድንገተኛ አልፈት ምክንያት ሀብለን የጀመር ነው ልንተወው ስለማንችል አሉላ አልፎ አልፎ እንደዚህ አሳዛኝ ዜና ይገጥመናል። በተለይ ከኪነ ጥበቡ ጋር እጅግ ቁርኝት ያላቸው ሰዎች ሲያልፉ ባለሙያዎቹን አቅርበ እናወያያለን። ዛሬ ቀደም ሲል መግቢያው ላይ ጠቆም አድርገናል፣ ታዋቂው የኪነጥበብ ሰው ተስፋዬ ለማ አርፏል። በሙያ የሚያውቁት ያሳደጋቸውም ማለት ይቻላል እንግዶች አሉን እና እንግዶቻችን ታስተዋውቃለ። መልካም አዲሱ የኢትዮጵያ ባህል ሙዚቃ አባት ሊሰኝ የሚችለው ተስፋዬ ለማ ረጅም ዓመታት በሕክምና ክትትል ላይ ነበረ። ትኩስ ሀዘንም ጭምር ነው። ባለፈው ሐሙስ ሌሊት ከዚህ ዓለም በሞት ተለይቷል። በመስመር ላይ አርቲስት ዓለም ፀሐይ ወዳጆና አርቲስት አለማየሁ ገብረ ሕይወት አሉ። ሁለቱም የየራሳቸው ተሞክሮች፣ ገጠመኞች አሏቸው። ሌሎችም አዲስ ወደ ኋላ ላይ እናመጣለን። የጋሽ ተስፋዬን ህይወትና ስራ ነው የምንዘከረው። በሀዘን ስሜት ብቻ ሳይሆን ምን ሰርቶ ምን አከናውነው አለፈ ጋሽ ተስፋዬ ማን ነበር የሚለውን ሁሉ እንመለከታለን። አለም ፀሐይ ወዳጁ አርብ ጠዋት ለሊት ወደ ስራ እየነዳው ሲሄድ ነው አለማየሁ ደውሎ የነገረኝ ይህንን መጥፎ ዜና ጋሽ ተስፋዬ ብዙ ጊዜ በተለያዩ ሁኔታዎች ከፍተኛም ቀለል ያሉትም መታመሞች ና ሆስፒታል ውስጥ የመግባት ና የመውጣት ነገሮች ነበሩበት፣ ግን በዚህ ወቅት በፍጹም ያልጠበኩትም ያላሰብኩትም ጊዜ ላይ ነው እንዲህ አይነት አደጋ ላይ የገጠመ ነው። በጣም ነው ያዘንኩት። እንደተባለው ጋሽ ተስፋዬ በኢትዮጵያ የባህል ሙዚቃ በኩል አቻ አይገኝላቸውም፣ ምትክ አይገኝላቸውም ከሚባሉት ሰዎች ውስጥ አንጋፋ ና ትልቁ ነው። ብዙዎቻችን የምናውቀው በዚህ በኦርኬስትራ ኢትዮጵያ ማደራጀት ና ማጠናከር በተለይም ለዓለም የኢትዮጵያን የሙዚቃ መሳሪያ ና አጨዋወት በማስተዋወቅ ነው ይሁንና የኢትዮጵያ ሙዚቃ በተለይ የባህሉ የመደመጥ ጉልበቱ ሲዳከም በዘመናዊው እየተዋጠ በመጣበት ሰዓት የውጭ ሀገር ዜጎችን በማስጠናት ፈረንጆች ማሲንቆና ክራርን ይዘው ወደ መድረክ ሲወጡ ተመልካቹም ሆነ ባለሙያው ትኩረት እንዲሰጡትና እንደ ገና እንዲያከብሩት በማስደረግ ዘዴው የተለየ ሚናም ተጫውቷል። ከዛ ሌላ ያው በተለይ ወጣቶችን በመመልመልና በማሰልጠን ከድሮ የአዲስ አበባ ዩኒቨርሲቲ ማዕከል ጀምሮ የሚታወቁት ስራዎቹ አብዛኛዎቹ እነሱ ናቸው። አዲስ አበባን ጎርፍ ጥርግርግ አርጎ በወሰደው አይነት ደረጃ ደረጃ ጆኒ ምንዳ ነው። እነዚህ በወጣቶች ያዘፈናቸውና ያዘምራቸው ስራዎቹ ነበሩ። በዚህ ብቻ ሳያበቃ በኋላም ወደ አምባሳደር ቲያትር ሲመጣ እንደዚሁ ይሄ ወጣት ላይ ባለው ትኩረቱ ነው እንግዲህ እውቅ ድምፃውያንን እነ ጸሐይን፣ እነ ንዋይን፣ እነ ሻምበልን፣ እነ ኤልያስን እና መሰሎቹን በሙሉ ወደ መድረክ መልምሎ ከማምጣት ጀምሮ በድምጻቸው እንዲተዋወቁ ግጥሙን በመስጠት ዜማዎቹን በመስጠት የተለዩ ተሰጦ ያላቸውን ልጆች ወደ ሕዝብ የማቅረብ ትልቅ ተሰጥኦ ነበረው። ይሄ ይሄ ነው እንግዲህ ሰው ላይ ኢንቨስት የማረግ አይነት ባህሪ ያለው ጋሽ ተስፋዬ ሌላ እስከ አረፈበት ቀን ድረስ ጠቅላላ በኢትዮጵያ ባህላዊና መሰረታዊ የሆኑ የባህል ስራዎች ላይ ነው ትኩረቱ የሱ ድሮም ቢሆን እስካሁንም ድረስ ያለፈበት። ምክንያቱም በስደት ዓለምም እንደመጣ አዲስ እንደገና የባህል ቡድን አቋቁሞ እንቁጣጣሽ በአሜሪካ በሚል ለዚህ በስደት ዓለም ለሚገኘው ኢትዮጵያዊ ከሀገሩና ከራሱ ተነጥሎ እንዳይቀር ያደረገ የመጀመሪያው ሰው ነው። በዚህም መስክ በምንመለከትበት ሰዓት ያሬድ ትምህርት ቤትም እንደዚሁ ሙዚቃ ትምህርት ቤትም ወጣቶችን በርካታ የኢትዮጵያ ወጣት ሙዚቀኞችን በማሰልጠን በመደገፍ እና በማስተዋወቅ ያደረገ አለ። ከአንጋፋ ባለሙያዎችም ያው ግጥምና ዜማውን ሲሰጥ የኖረ ሰው ነው። አሁን መጨረሻ ላይ ያው አሉላም አለማየሁም አብረውት እየረዱት የተሰራ አንድ ትልቅ ታሪካዊ መጽሐፍ አለ። የበለጠ እነሱ ያቀርቡታል ብዬ አስባለሁ። እጅግ በጣም ለመጪው ትውልድም ጭምር የሚያገለግል ትልቅ ስራ ሰርቶ ነው ያለፈው። እሱ የሚቆጨው ነገር አላረገም። የሚችለውና አቅሙ የፈቀደለትን እንደውማ ከሚችለው በላይ ያለ ዘመኑ ብዙ ነገር ሰርቶልን ያለፈ ሰው ነው። ሁልጊዜም እንደ ልማዳችን ማዘን መቆጨት ያለብን ምንም ያላረግነው በዚህ በኩል የቀረነው ሰዎች ብቻ ነን። እንደው አሉላም እንግዲህ አንተም መጽሐፉን በተመለከተ እንደ እንግዳ አላረግህም እችላለሁ ይችላለሁ አለማየሁ አለም ፀሐይ ያለችውን ሰምተሃል ምናልባት በዛ ላይ የምትጨምረው ካለ ጨምረህ ወደ መጽሐፉ አደላ። አዎ፣ በጣም አመሰግናለሁ። አለም ፀሐይ ብዙውን ነገር ገለጸችው፣ እዛ ላይ ደግሜ መሄድ አልፈልግም። እንደተባለ ሁላችንም ዘኑ ስንሰማ ደንግጠናል። አንዳንድ ጊዜ ያልጠበቀው ነገርም ባይሆን ያው ሰው እንግዲህ አጠገብ ያለ ሰው ሲለይ ደንገጥ ማለት ማዘን አይቀርም፣ እንጂ በእውነቱ መጨረሻ ልጨምረው እንፈልገው እሱ ካለፉት ሁለት ሳምንታት በተለይ ወዲህ ጀምሮ እየተዘጋጀበት የነበር ነገር እንደሆነ ነው። ደጋግሞ ወደ መጨረሻ ላይ ከዚህ ከሚወስደው ሕክምና ዳያልስስ ጋር በተያያዘ ምናለ እኔ ራሴን ማገኘ ሆስፒታል ውስጥ ሆኗል። አሁን ከሆነ አለ ስነቃ ሆስፒታል ነኝና፣ ምን ነው ከዚህ በኋላ ፈጣሪ እንዲወስደኝ ይፈልጋለሁ የሚል ሁሉ ይናገር ነበር እና ካለፉት ሁለት ሶስት ሳምንታት ወዲህ ጀምሮ የተዘጋጀበት ነበር ብዬ አስባለሁ። እና በዚህ ረገድ ሳየው ከዚህ ከሚቀጥል ሌላ ስቃይ እና እንትን ምናልባት የተመኘውን አግኝቷል ብዬ አስባለሁ። እንግዲህ ይሄን ካልኩ በኋላ ጋሼ ሰፋዬ ልዩ የሚያደርገው ባህሪዎች አሉት ሁሉ ሁላችንም እንደምናውቀው እና የማስታወስ ችሎታው ግሩም ነው በጣም እስከ መጨረሻው ደቂቃ ድረስ እያንዳንዱ ጥቃቅን ነገሮች ድሮ ጀምሮ የሆኑትን ከአርባ ከሀምሳ ዓመት በፊት የሆነውን ከኦርኬስትራ ኢትዮጵያ ቅድማ ለምሳ እየጠቆመችው ከዛ ጊዜ ጀምሮ ያለውን ሁኔታ ያለፈበትን በየጊዜው ብጠይቀው በየጊዜው ያስተዋሷል። አንድ ነገር ማይሰጥም እና ስራ ከያዝ በጣም ጠንካራ ነው። በጣም እዚያ በዚህ በመጽሐፉ ላይ ስንሰራ አሉላም ያውቃል። ብዙ ጊዜ የፈለገውን ነገር ያሰበውን ነገር የተመኘውን ነገር ካልጨረሰ እረፍት የለውም እና እዚህ እንደውም የመጽሐፉ መግቢያ እንደ መቅድም ነገር ላይ ምን ብዬ ጽፌ ነበር፣ ጋሽ ተስፋዬ የጀመረውን ስራ ሳይጨርስ እንቅልፍ አይተኛም ሰውም አያስተኛም ብዬ ጠቅሼ ነበርና ኋላ አንድ ጊዜ ሌሊት ላይ ይደውልብኛል ና አይቶት፣ አንብቦት፣ ያው አፕሮቭ አድርጎታል መቅድሙን፣ እንዲያ ወሰጥቸው ያው ተቀብሎታል። እና አንድ ጊዜ ሌሊት ይደውላል ና እንዴ ጋሽ ተስፋዬ ምንድን ነው ሌሊት እኮ ነው ምናምን ስለው እንዴ፣ እዛ መጽሐፍ ላይ እንቅልፍ አያስተኛም ብለህለን ታዲያ ለሆነው እንዴ ምናምን አለኝ እና እንደዚህ ነው። በየደቂቃው ይደውልሃል፣ በየደቂቃው ይደውልሃል ስራውን እስኪጨርስ ድረስ እና በጣም ጠንካራ ነው። የስራ አርአያነት ነው ማለት ይቻላል። እና አሁን ይሄ መጽሐፍ በእውነቱ ብዙ የተጋበት ብዙ የደከምበት ነው። አንደኛ በልምድ ያካበተው በተፈጥሮ ያገኘው ስጦታል። የዜማ የግጥም ድርሰት የማቀናበር የመፍጠር እንግዲህ በዚህ በተለይ በኛ የባህል ሙዚቃ እና መርህ አለው የኢትዮጵያ ሙዚቃ ኢትዮጵያን ብቻ ሳይሆን የአፍሪካ ሙዚቃ ባህልን መሰረት አድርጎ በእውቀት በትምህርት ላይ መመስረት አለበት ነው የሚለው። እና እንደዚህ ከሆነ ነው በዓለም የሙዚቃ ምድር ላይ ጎልተን ልንወጣ ልንታይ የምንችለው። እዚህ ሀገር ሌሎቹ ለምሳሌ ከጋና መጥተው ሲዘፍኑ ማንም ሰው በቀላሉ ይቀበላቸዋል። ለምን? በትምህርት በእውቀት ላይ ይዘውት ወጥተዋል። ይሄ ሜንስትሪም የሚባለው ዓለም በእንግሊዝኛ እዛ ውስጥ መግባት እንችላለን። እኛ ግን እዚህ ኢትዮጵያዊ የሚዘፍነው ለኢትዮጵያዊ ብቻ ሆነዋል። ለምን በትምህርት ላይ ተንተርሰን ተመስርተን አላወጣ ነው በሚገባ አላደራጀ ነው የሚል ሀሳብ አለበት። እና በዚህ መጽሐፍ ላይ ብዙ ነገሮችን ብሏል። ታሪክ ብቻ ሳይሆን ብዙ ጠቃሚ ሀሳቦችን ሰንዝረዋል። እና መጽሐፉ አልቋል። እንደው በእግረ መንገድ እነዚህ መጠቆም የምፈልገው እዚህ አካባቢ ያሉ ኢትዮጵያውያን ሙዚቀኞችም ለመርዳት ሞክረዋል። የገንዘብ ማሰባሰብ ዝግጅት ተደርጎ ነበር እና ቢያንስ ስራውን እዚህ ደረጃ እንዲደርስ ድጋፍ አድርገዋል። ነገር ለማሳተም የሚሆን ገንዘብ አልተገኘም በእውነቱ እና እዛ ላይ አሁን እኛ ትልቅ የቤት ስራችን ይሄ ይመስለኛል። እኛ ኢትዮጵያውያን እዚህም ያለን አገር ቤትም ያለን ብዙም ያለን ብዙም የሌለንም ብንሆን ማለት ሁልጊዜ ነገሮችን ለሀብታም መተው የለብንም። እና እንደ ቁጭት ይሄን ነገር የእሱ ምኞት የመጨረሻው ይሄ ነበረ። እኛ በአካባቢው አሳትመን ኮፒዎችን ሰጠነዋል። ይዞ አይቶታል። መጽሐፉ ምን እንደሚመስል ያውቀዋል። ሁላችንም እጃችን ላይ ያለን ነገር ግን ለህዝብ መድረስ አለበት የሚል ይሄ ነበር የመጨረሻ ምኞቱና፣ ምን ወደው የምናከብረው ከሆነ ይሄ ሰው ደግሞ መከበርም መወደድም አለበት በስራውና፣ ይሄን ማድረግ አለብን። ይሄን ካላደረግን እኛ ነው ምንድን ነው እንደ ወደቅን ምቆጥረው። እሱ አላማውን ጨርሶ አልፏል፣ ግን እኛ ይሄን ማሳተም አለብን በእውነቱ የእሱም ህይወት ሙሉ ትርጉም የሚያገኘው ይሄ ሲሳካ ዳር ሲደርስ ነው ማለት ይቻላል። አለማየሁ፣ ጋሽ ተስፋዬ ጠዋት ማታ የሚተነፍሰው ሲያስብ ሲነሳ የሚያልመው መጽሐፉን ብቻ እንደነበረ በቅርበት የማወቅ እድል ነበረኝ። እንዳልከውም እሱም አይተኛም ሰውም አያስተኛም፣ ጥሩ አድርጎ የሚገልጸው ይመስለኛል። መግቢያው ላይ የጻፍከው እሱም የተስማማበት የኢትዮጵያን ሙዚቃ ማስተዋወቅ ብቻ ሳይሆን የኢትዮጵያ ሙዚቃ የሌሎች ዓለም ሙዚቃዎችን መሰረት አለው የሚል እምነት ድረስ ይሄዳል። እስኪ ከመጽሐፉ ይዘት አካፍለን አለማየሁ፣ ለምን ኢትዮጵያውያን ለዚህ መጽሐፍ ጉጉት ሊኖራቸው ይገባል የሚለውንም መመለስ ያስችላል። በጣም ጥሩ። እንግዲህ የመጀመሪያ መጽሐፉ እንዳልኩት ሲነሳ ኢትዮጵያ ምን አይነት አገር ነች በመጀመሪያ ደረጃ ምን አይነት ባህል ነው ያላት የተመሰረተችበትን ይሄን ይንደረደረ እና የባህል ሙዚቃ መሰረታችን ምን ይመስላል ብሎ በጣም ይሄ፣ በእያንዳንዱ በሀገራችን ውስጥ ባሉ ብሔሮች እና ብሔረሰቦች ባህል ላይ የተመሰረተ የእነሱን አቀራረብ ይሄን በጣም በጥልቀት ይተነትናል። እንደገና የባህል ሙዚቃ መሳሪያዎቻችንም አሉን። እነዚህን ከዚህ ቀደም ለነጥሎ ለብቻው አሳትሟት የነበረች መጽሐፍ ነበረች። ይሄን እዚህ ላይ ደግሞ በደንብ በስዕል የተደገፈ በጣም ጥሩ የሆነ ትንታኔ ያለበት የሙዚቃ መሳሪያዎቻችን ከምንድን ነው የሚሰሩት እንዴት ነው የሚሰሩት የሚለውን ይመልሳል። ከዛ ደግሞ እንደምታውቁት የኢትዮጵያ ሙዚቃ አንዱ መሰረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም ስለሆነ ከቅዱስ ያሬድ ታሪክ ጋር አያይዞ ኢትዮጵያ ቤተ ክርስቲያን በኢትዮጵያ ሙዚቃና ባህል እድገት የተጫወተችውን ሚና እዛም ላይ ሰፋ አድርጎ ያቀርባል። ጥሩ ጥሩ ሀሳቦችን ይሰጣል። መቀጠል አለብን እዛ ጋር መቆም የለብንም ይላል። እንደውም አንዳንድ ጊዜ በጣም የሚተቻል ቅዱስ ያሬድ አውሮፓ ተወልዶ ቢሆን ኖሮ ዛሬ ስሙ ገናና የሆን ነበር፣ ግን እኛ ሀገር ስለተወለደ በስሙ ትምህርት ቤት ከማቋቋማችን ውጪ ሚዜም የለም። ስለ ስራዎቹ የምንመራመርበት ተቋም የለንም። የምናወሳበት በየእለቱ ከሃይማኖቱ ባሻገር ልናነሳ የምንችለው ብዙ ስራ ነበር ይላል። ከዛ ቀጥሎ የዘመናዊ ሙዚቃ አገባብ ከዳግማዊ ምኒልክ ዘመነ መንግስት ጀምሮ ያለው እና በዛም ደግሞ የተጫወቱ ጎላ ያሉ ሰዎችን እንደገና ሙዚቃ በቀዳማዊ ኃይለ ሥላሴ ዘመነ መንግስት የት ተነስቱ የት እንደደረስ ምን ምን ታላላቅ ስራዎች እንደተሰሩ ስለነ ሀገር ፍቅር ቲያትራ መሰረት ቀዳማዊ ኃይለ ሥላሴ ወይም ኋላ አሁን ብሔራዊ ቲያትር ስለነ የምድር ጦር፣ የክብር ዘበኛ፣ የፖሊስ ሰራዊት እነዚህን የመሳሰሉ ከዛ ደግሞ በጣም በስፋት የተመለከተው ስለዚህ የግል ሙዚቀኞች ወይም ናይት ክለብስ የሚባሉት ደግሞ የምሽት ክበባት፣ ስለ እነሱ አመሰራረትና ታሪካቸውን እነማ ምን እንደ ተጫወቱ የሚልና የሙዚቀኞችን ታሪክ ከድርጅቶቹ ከተቋሞቹ አመሰራረትና አደረጃጀት ጋር አያይዞ ቅድም ዓለም ጸሐ የጠቀሰችው የኦርኬስትራ ኢትዮጵያ ኦርኬስትራ ኢትዮጵያን እንዴት እንደ ተቀላቀለ በሀያ በአስራ ዘጠኝ በሀያ ዓመቱ ነው የገባው ከዛ በኋላ ሙ ሌሎችም ተከታይ ያሉ እንደ አዲስ አበባ ማዘጋጃ ቤት ቲያትርና ባህል አዳራሽን ራስ ቲያትርን ከዚህ ባሻገር የውጭ ሀገር ሰዎች በኢትዮጵያ ሙዚቃ የምናስታውሳቸው የውጭ ሀገር ሰዎች የእነሱንም ሕይወት ታሪክ ለማካፍት ጥረት አድርገዋል። እና የእነሱ ሰዎች የተገኙትን ያህል ፎቶግራፋቸውም ጭምር አለ። አጫጭርም ቢሆን ታሪካቸው ማ ምን አድርገዋል የሚለውንም ጭምር ለማካተት ሞክረዋል። ከዚህ ባሻገር ደግሞ አንዳንድ ምሁራን ሙዚቀኞች አሉ። እነሱ እነማን ናቸው? ምንድን ነው የሰሩት? ወደፊትስ የኢትዮጵያ ሙዚቃ በምን መንገድ መሄድ አለበት? እነዚህንም ለማየት ሞክረዋል። ከዛ ሙዚቃ በዘመነ ደርግ ያለውን ደራስ ቲያትርን፣ አንዳንድ የአካባቢ ባህል ቡድኖች የተቋቋሙበት የሚጠቁም ክፍል አለው። እንግዲህ በመጨረሻ ያለው ምንድን ነው እዚህ አሜሪካን ሀገር ከህዝብ ለህዝብ የባህል ቡድን ጋራ ከወጣ በኋላ አሜሪካ ነገር ከቀረበት በኋላ ጊዜ ደግሞ እዚህ የሰራውን ናይል የባህል ቡድን የሚባል አቋቁሞ ሚዜም፣ ስለ ሚዜሙ እዚህ ብዙም አናነሳም። ለነገሩ ግን በዚህ በተለይ በቁጣጣ ሽፋ በአሜሪካና በመሳሰል ረገድ የተሰሩ ስራዎችንን ለማካተት ይሞክራልና ይሄ በወፍ በረር ተብሎ ሊባል የሚችል ነገር ነው እንጂ ገባ ብሎ ቢታይ በጣም ጠለቅ ያለና ወደ ሶስት መቶ ሀምሳ ገጽ የሚደርስ ትልቅ መጽሐፍ ነው። ብዙ ዶክመንቶች አሉ። ተስፋ አለኝ አለማየሁ የሰጠውን ገለጣ ያደመጡ እንግዲህ መጽሐፉም ማንበብ የለብኝም እንደማይሉ እንደውም የበለጠ ጉጉት ያሳለጠ ጉጉት እንዳያሳለጠ ጉጉት ያለ መጽሐፍ ነው። መመርመር መፈለግ የሚሻ መጽሐፍ ነው። ደግሞ አዲሱ ምናልባት እዚህ ጋር መናገር ከተቻለ ጋሽ ተስፋዬ ይሄ የመጀመሪያው መጽሐፍ እንዲሆን ነው የሚፈልገው። የኢትዮጵያ ሙዚቃ ታሪክን የተመለከቱ መጽሐፎች ይህንን መሰረት አድርገው እንዲከተሉ ሕልሙም ነው ደጋግሞ ይነግረን የነበረው። ልክ ነውን ጋሽ ተስፋዬ? አጻጻፉ በጣም ቀላልና ብዙ ጊዜ ስነ ጽሁፍ መምህራን እንደሚሉት በቀላል አረፍተ ነገር ለአድማጭ ወይም ለአንባቢ እንደሚገባ አድርጎ ነው የሚያቀርበው። ለምን ከዚህ ቀደም አንድ የጻፋትን አነስተኛ መጽሐፍ አይቻለሁ፣ ኢትዮጵያን በአሜሪካ ወይ ኑሮ በአሜሪካ የሚለውና እዛ ላይ በጣም ጥሩ አድርጎ የስነ ጽሁፍ ችሎታውን ባለችኝ አቅም ገምግሜ ጥሩ መሆኑን ተገንዝቤ ያለሁ። ዓለም ከአለማየሁ ቀደም ካለው ገለጣ አንዳንድ ነገሮች ትዝ ሳይሉሽ አይቀሩም እንግዲህ። አይተስፋይን በተለያየ መንገድ እያስታወስን ነውና ወደ አንቺ እንመለስ። ጋሽ ተስፋዬን ሰው ደግሞ በበለጠ ያላወቀው አንድ ልዩ ተሰጥኦ የነበረው እና በህዝብ ዘንድ ያልደረሰው እሱንም ስወቅሰው የኖርኩበትና ያሳለፍኩት ጊዜ ምንድን ነው? በጣም እጅግ ውብ የሆነ ሂውመር ያለው ሰው ነው ጋሽ ተስፋዬ እና እውነት ለመናገር ለዛ አለው እና ብዙ አጫጭር ኮሜዲዎች ነበሩት። እነዛ ኮሜዲዎች ብዙ ጊዜ ቁጭ ብለን ስናወራ ለምሳሌ ታሪኩን ያወራኛል። አልጻፍከውም አደል እለዋለሁ። ምክንያቱም ወረቀት ላይ አልሰፈሩም። ብዙ ብዙ እርግጥ አገር ቤት አንድ ሁለት ተሰርቶ ነበረ። በነ ደበበና በሌሎች ተዋንያኖች፣ አንዳንዴ እሱ ሲናገር ዝም ብለው ሀሳቡን እየወሰዱ በማስፈር የሰሯቸው ነገሮች ነበሩ። ያንን የአለውን ችሎታ አለመታየቱ አለመውጣቱ መድረክ ላይ በተደጋጋሚ ስራዎቹ አለመውጣታቸው ያሳዝነኛል። ይህም መጽሐፍ መጀመሪያ ላይ ገና እኔ በማገኘው ሰዓት ላይ ትኩረት እንዲሰጥ በምገፋው ሰዓት ምንድን ነው የጤናው ነገር ብስጭት ያደረገው ስለነበረ እኔ ምንም ነገር አልጽፍም፣ ኮምፒውተርም ላይ አልሰራም፣ በእጄም አልጽፍም ሲል በቴፕ ቅዳና ሌላው ሰው ይጻፈው እነዚህንም ድራማዎቹን እንደሱ ነበር የምለው። ይኸው እንግዲህ አላቅ ምን ያህል ነገሮች ወረቀት ላይ የሰፈሩ እንደሆኑ አላውቅም። የጋሽ ተስፋዬ በጣም ትልቁ አንዱ ነገሩ ምንድን ነው በባህሪው ከማቃቸው መተቸት አይሰራም፣ ግልጽነት አይሰራም ያለ ይሉኝታ ነው የሚናገረው። በግለሰብም ድክመት ላይ ይሁን፣ በፖለቲካ ስርዓትም ላይ ይሁን፣ አኗኗር ወይም በማህበራዊ ኑሮ ወይም በመጤ አለባበስና ባህል ላይም ይሁን ግጥሞቹ ምናልባት አንዳንድ ፀሐፊ ያል ይሄን ብል እገሌን ይሄን ብል እገሌን እንዲላለሁ የሚለው ነገር እሱ ጋር አለመኖሩ የበጀው ይመስለኛል። በነፃነት ያመነበትን ያመነበትን የሚጽፍ ነው እና በዚህም ምክንያት ምናልባት ከተወሰኑ ግለሰቦች ጋር ግጭት ፈጥሮበት ይሆናል። ግን ይሄ ነው እንዲለመድ የሚያስፈልገው በእኛ ባህል ባይሆን እንደተባለው እሱ ከጻፈው ተነስቶ ደግሞ ሌላው ሰው ምላሽ የሚሰጥ፣ ያሳድግም ያሻሽልም፣ ሌላ ነገር ነው መጻፍ አለበት የሚለው ላይ መተማመን አለ። አለም ጸሀይ የለዛውንም ጉዳይ አንስተሻል። እንግዲህ የሀዘን ስሜቱ እንዳለም ቢሆን የጋሽ ተስፋዬን ሕይወትና ስራ እየተመለከት ነውና ተስፋዬ ለማ ማን ነው የሚለውን ለመመለስም ቀድሞ የሚያውቁትም አዲስ የሚሰሙትም የሚያገናዝባቸውን ቁም ነገሮች ለማካፈል ነውና ጋሽ ተስፋዬ ማን ነው? ለሱ ታስበው በተዘጋጀ መድረክ ላይ የሰማናቸው ለዚህም ፕሮግራም ያበቃናቸው አጋጣሚዎች ነበሩ። አዲሱ ታስታውስ ከሆነ ከበርካታ ዓመታት በፊት እስኪ አስታውሽን፣ ጋሽ ተስፋዬ ሲገባ አዲስ አበባ ያለው ቤቱ ከዓመታት በፊት ስታዩ፣ በጣም ለየት ያለ ግርምት የሚያጭር ገጽታ ያለው ሁኔታ ፍልስፍናው፣ የህይወት አመለካከቱ ለየት ያለ መሆኑን የሚያመላክት እንዲሁም ደግሞ የሚናገራቸው ቅርቡ ባሉ ሰዎች ላይም ተችቶ በቀል ዳቀል ለዛ የሚናገራቸው ነገሮች ምናልባትም ከተለመደው ወጣ ያሉ የእሱም ማንነት የሚያሳዩ ናቸውና እስኪ አካፊ ነው። ልክ ነ አሉላ እኔ ጋሽ ተስፋዬን በአካል ሳላቀው ድሮ ባህል ሚኒስቴር እየሰራው እሱ ወደ ያሬድ ትምህርት ቤት ተመድቦ እያለ ታመመ የሚል ወሬ የሰማሁ ስራዎቹንና የዚህ ኦርኬስትራ ኢትዮጵያን አዲስ አበባ ዩኒቨርስቲ ያሉትን የወጣቶች ዜማና ግጥሞች ሰማ ስለነበር እና ሲታመም ዝማል እንዴ ብዬ ተነስቼ ቤቱን ባድራሻ አድራሻ ይዤ ጠይቄ ቤቱ ሄድኩና ቤቱ እሱ ተኝቷል። ስትገባ ዛሬ እኔ እዚህ የስደት ዓለም እማቀው ሀሎዊን ወይም ሌሎች ባህሎች ነገሮች እንግዳ ነበርኩ እማቀው ነገር የሚል በሩ ሲከፈት በአጽም ሳቅና ታገኘው አጽም ነው ፊትህ ላይ መጥቶ የሚመታህ ነው የዋናው በር መግቢያ። ቤት ውስጥ ያሉ ምቃዎች በሙሉ አሽትሬው፣ እቃው፣ ጠረጴዛው በሙሉ የተሰሩት በእንደነዚህ አይነት የሙትን የመቃብር ሳጥን ሳይቀር ማለት ነው። የአስክሬን ሳጥን እነሱ እነሱ ናቸው መቀመጫዎቹ። የቤቱ መጨለም ሙሉ ብርሃን የለም። እና ለተወሰነ ጊዜ ወደ ኋላ ተንደር ድረህ ምን ውስጥ ነው የመጣሁት ብለህ ራስ እንድታይ ነው። ዛሬ እዚህ ልክ በማስፈራሪያ ትርኢቶች ውስጥ የምናያቸው ነገሮች ማለት ነው። እንደውም እዚህ ላይ አለም ያነሳሽው ላይ አንድ ጓደኛዬ ነገረኝ ነው እና አበበ ከበደ በጣም ወዳጁ ነው ወይ ሁለታችንም ወዳጅ ነው ወዳጅ ነውና፣ እዚህ ጋር መተርኮሻው እጅ ነው የሰው አጽም ነውና ምንድን ነው ብለዋል። እጅ አመድ ፋሽን ማለት ነው ትጉሙ ማለት እናም፣ አንድ አንድ እንደዚህ ያስቂ ነገር አለው። ሌላ ልይት የሚያደርገው ቁድም ልክ አሁን አለም ታይ እንዳነሳችው የሚያስባቸው ነገሮች እና ደግሞ አንተ አሁን እንደተባለው ስለ ሰው ለምንድን ነው አንድ እዚህ አንድ ሰው አስቀየመ አስቀየመና የአንተ ሁለታችን የምናውቀው ሰው ነው እና ለምን እንደዚህ ትላለህ እና ይቅርታ ጠይቀህ ውለዋለሁኝ ኋላ። ለምንድን ነው አነጋገሩ እንዲ ለይት ለምንድን ነው ይቅርታ የምጠይቀ? አላ እንደዚህ ብለህ ማለት አልነበረብህም። እንዴት እንዲህ ብለህ ትዘልፈዋለህ? እና በጣም አዝኖብሀል ና ደውልህ ይቅርታ ጠይቀው ምንም አለ ማለት ኋላ። እሺ ምናምን ብሎኝ ብሎ ቆይና ሌላ ጊዜ ስደውልልኝ ተሳሳቅን እኮ መልሰን አለኝ። ምንድን ነው ስለው እንዲህ ያልኩህ እኮ አለ፣ ሌባ ብትሆን ኖሮ ሌባ ንላሃለሁ አንተ ሌባ አይደለህም እንዲህ ብቶን እንዲህ ይልሃለሁ። እንደዛ አልኩ ያን ስለ ሆንክ ነው ሆን ከውን የነገርኩ ያልሆንከውን አደለም። ስለዚህ ብለን ተሳስቀን በዚህ አለፈኝ ምናም ብሎ ደግሞ አንዶ በተለያየ የዚህ የድምፃውያን ከህግ እንደው ከግጥምና በመደመጥ ረገድ ነውረኝነት ያደላል ብለን የምንላቸውን ግጥሞች መስፋፋት ጀመሩና አዲስ አበባ አንዱ ድምጻዊ ወደሱ ሄዶ እባክህን እንደ አሁን ሰው የሚወደው እንዲህ አይነት ትንሽ ብልግና ነገር መስማት ማዳመጥ ነውና እንደ ጋሽ ተስፋዬ እንደዎችን ግጥም እንደሱ አርገ ብትጽፍልኝ ለካሴት አለው። አይ ለብልግና ብልግናማ አንተ ትበልጠኛለህ አንተ ጻፍ። በጣም የሚገርም አይነት ጸረው በጣም ምን ታረገዋለሁ። ሁልጊዜ ካለፉ በኋላ ዝም ብለን መቆጨት ሆነ ዘርግት ጋሽ ተስፋ የድለኛም ነው። በጋይ ጸጋይም ላይ እንደተናገርኩት ብዙ ወጣቶቹ ልጆቹ ከአጠገቡ አልተለዩም። የክብር ምሽቶች የተለያዩ እዚህ ከተማም ተዘጋጅቶለታል። በብዙ ድርጅቶቻችን ተሸልሟል። በብዙ ድርጅቶቻችን ተሞግሷል። እንደውም ከሌሎች ደግሞ የሷቻ የሆኑ ባለሙያዎች ጋር ስናወነጻጽረው እድለኛ ነው ጋሽ ተስፋዬ በአሜሪካን ሀገርም ያለው የሕክምና እርዳታው ያለማቋረጥ በጥሩ ሁኔታ ተካሂዶለታል። እና እድለኛም ነው። በሰው እንደታጀበ ነው የኖረው። ከነጋሻውላቸው፣ ከሌሎቹ የባህል ትልልቅ መስራቾች ጋር ስናወዳደረው እድለኛም ነው ለማለት ፈልግ አሉላ። ምናልባት እንደዚህ ላይ አንድ ነገር ማንሳት ፈልጋለሁ ስለ ባህሪዎቹ። ወላ አንዳንድ ምሳሌዎች ማምጣት ይቻላል ግን ጋሽ ተስፋዬ በጣም አንድ ወዳጅ አለው። ይሄ ወዳጁ እንግዲህ በእውነቱ በድፍረት ነው ይሄን የምናገረው እኛ ኢትዮጵያውያን እዚህ ያለን ምናልባት አገር ቤት የሚያለን እንግዲህ ምናልባት ከቤተሰቦች ውጭ ያላደረግንለትን የሚያደርግለት ሰው ነው። ቻርልስ ሳተን በየወሩ እየመጣ ይጠይቀዋል። ከኮኔክትከት ካለበት ሰባት ሰዓት ነው ነጥቶ የሚመጣው። በሳምንት ሶስት ጊዜ ያለማቋረጥ እየደወለ ያነጋግረዋል። ይሄ የሆነው እንግዲህ ልክ ነርሲንግ ሆም እዚህ ሕክምና ማዕከል ከገባበት ካለፉት አስራ ሶስትና ምናምን ዓመታት ጀምሮ ያለማቋረጥ እንዲገባም የረዳው ብዙ ነገር ያደረገለት እሱ ነው። ከዛም ሆኖ ይጠይቀዋል። ግን በጣም የሚገርም ነው። አሁን ይሄ መጽሐፍም እንዲታተም ከኪሱ ገንዘብ ሁሉ እያወጣ ብዙ የሚረዳው ሰው ነው እና በአንድ በኩል እድለኛ ነው ይህን የመሰለ ሰው ማግኘቱ። ቻርልስ ደግሞ ድሮ በኦርኬስትራ ኢትዮጵያ ጊዜ መምህር ሆኖ የሰላም ጓድ ባለ ሰላም ልኡክ ሆኖ ሄዶ ተዋውቀው መሰንቆ እንዲማር ጌታ መሳይ አበበን ያህል ታላቅ ባለሙያ መድቦለት እንዲሰለጥና ኦርኬስትራው እንዲቀላቀል ስላደረገው እዚህም አገር አሜሪካን አገር አምጥቶ እንዲዞሩ በኦርኬስትራ ኢትዮጵያ ጊዜ ብዙ የረዳው ነው። ትምህርትም ከፍተኛ ትምህርት እድል አግኝቶ እዚህ ኢንዲያና ዩኒቨርሲቲ ይመስለኛል፣ እንዲማርም የረዳው ነው እና ለቻርልስ ሳትን እንደ ብዙ አጋጣሚ ያለኝ ታላቅ አክብሮት ማንሳት ይገባል ብዬ ነው። አጋጣሚ በጣም ትክክል ነው። የቻርልስን እኔም በቅርብ ስለማቅ ነው። ቅድም በጠቀስኩት ነጥብ ላይ የኢትዮጵያ ሙዚቃ በኢትዮጵያውያን ሲሰራ ጉልበት አንሶት በዘመናዊ ሊዋጥ ሲል እነ ቻርልስን ነው አምጥቶ በማሲንቆ በክራር ውስጥ መድቦ ሲያሰራቸው በተመልካችም በባለሙያም ተመልሶ እንደገና እንዲከበርና ትኩረት እንዲሰጥ ሲያደርግ በዛ ዘመን ነው ቻርልስ ወዳጅነቱን የጀመረው። በዛ ዘመን ጀምሮ እስከዚህ ችለት ድረስ ምንም ነገር ወደ ኋላ ሳይላደረገው ነገር እንደው በመላው ኢትዮጵያዊ ስም ልክ ነህ የምንመሰገን ነው። በዛዋቻ አቻ ደግሞ የላዲናንም እንደዚሁ በእውነት ፍጹም አረሳም። በተለይ ልጁ እንድትመጣ በምናደርጋቸው እንቅስቃሴዎች ውስጥ ትልቁን ሚና በመጫወት የኢሚግሬሽን ፕሮሰሶችን አካሂዳ የረዳችን እሷ ናት። እሷም እንደዚሁ ልትመሰገን የሚገባት ናት። በእውነትም ሌላ ኢትዮጵያን አድናቂ የጋሽ ተስፋዬ ወዳጅ አሜሪካዊት ነው ያነሳሽ። አድማጮች በዚህ ሰዓት እንዲረዱ አርቲስት አለም ጸሀይ ወዳጀው አርቲስት አለማየሁ ገብረ ህይወት የታላቁን የባህል ሙዚቃ አባት አቶ ተስፋዬ ለማን ህይወትና ስራ ለመዘከር ባዘጋጀ ነው ዝግጅት ላይ ነው መልሰን ያገኘናችሁ። ሌሎች ስራዎቹን የምንዳስስባቸው ቀጣይ ፕሮግራሞች በሌላ ዝግጅት እንመለሳለን። ለአሁኑ ግን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። እኔም ላመስግናችሁ አንተንም አለማየሁንም እስከ መጨረሻው ጊዜ ድረስ እዚህን ትልቅ ሰው ስራዎች ወደ ህዝብ ለማድረስ ካጠገቡ ሳትለዩ ላደረጋችሁት ነገር አሁንም ይኸው በማከታተል ታሪኩን ለማስተዋወቅ ለምታረጉት በእውነት እንዳንድ የጥበብ ሰው ከልቤ ነው ላመሰግናችሁ ፈልገው። እናመሰግናለን።